አሜ በቤጊ ወረዳ መድረሱና አያሌ ሕይወት ጠፍቶ በርካታ ቆስሏል ተብለዋል። ዘገባውን ያዘጋጀው የአፋን ኦሮሞ ክፍል ባልደረባ ነሞ ዳንዲ ሲሆን የሚያቀርበው አዲስ አበበ ነው። ትናንት ረቡዕ፣ ወለጋ ውስጥ በተለይ ቤጊ ወረዳ የደረሱ የቦምብ ፍንዳታዎች ለበርካታ ሰዎች በተለይም ለፖሊስ አባላት ሞት ምክንያት መሆናቸው ይታወሳል። በትናንቱ የአፋን ኦሮሞ ስርጭታችን ነሞ ዳንዲ ነዋሪዎችንና ስማቸውን ይፋ እንዳናድርግ የጠየቁ ሰዎችን ጠቅሶ እንደዘገበው ማንነቱ ባልታወቀ ሰው በተወረወረ ቦምብ የቆሰሉት ብዙዎቹ የቢጊ ወረዳ ፖሊስና የአድማ በታኝ ባለስልጣናት ናቸው። ከነዋሪዎቹ ምስክሮች አንዱ ይህንን ብለዋል። ሮቢራ ጉያ ገባቱሬ ገናማ ሰአቲ ሸዲረቲ ፖሊሱን ዛሬ ረቡዕ ይላሉ እኛ ዛሬ ስለ ዘገብነው ትናንት ነው እንግዲህ የገበያ ቀን ነበር ጠዋት ወደ ፖሊስ ሶስት ሰዓት ፖሊሶች ጣቢያ ፊት ለፊት ቆመው ፈንጂ ተወረወረባቸው እዚያ የነበሩ ሰዎች ወዲያው ወደቁ ፖሊስ ጣቢያው ደጃፍ ደግሞ ተኩስ መሰማት ጀመረ እነዚህም ሰዎች ላይ ቦምብ ነው የተወረወረው ወዲያው ወዳደቁ የመከላከያ ሰራዊት ከአንድ አቅጣጫ እየመጣ ነበር እነርሱ ተመተው ወድቀው የነበሩትን ሰዎች በመኪና ጭነው ወደ ሆስፒታል ወሰዱ። ሳይጅን ጀማል ለሙ የሚባል ሰው ነው አንዱ። በቤጊ ወረዳ የፖሊስ አዛዥ ወይም ባለሥልጣን ናቸው። የአድማ በታኞች ኃላፊው ደግሞ ኢተፋ ይባላሉ። ምክትላቸው ጉተማ እና ሌላም ፖሊስ በጣም ከፍተኛ ጉዳት ደርሶባቸዋል ነው ያሉት ምስክሩ። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የወረዳው ባለሥልጣንም ይህንኑ ቀደም ሲል የተባለውን አረጋግጠዋል። አዎ፣ እንደተባለው ወደ ሁለት ሰዓት ከአርባ አምስት ደቂቃ ጠዋት ላይ ባልታወቀ ኃይል ፈንጂ በመወርወሩ ኢተፋ የአድማ በታይም ፖሊስ ኃላፊ እና ምክትሉ ጉተማ፣ እንዲሁም ባሪ የሚባሉ ፖሊሶች ተመትተዋል። ጉተማና ጀማል በጣም ነው የቆሰሉት። ስለዚህ ለህክምና ተወስደዋል። ኢተፋ እጁ ላይ ነው የተመታው። እዚሁ ሐኪም ቤት እየታከመ ነው። ፈንጂውን ማን እንደወረወረው እንዴትም እንደተወረወረ የሚያውቅ አንድም የለም። እነዚህ ፖሊሶች ተመተው መውደቃቸውን ህዝቡ አየ። ከዚያ በኋላ ህዝቡ መሸሽ ጀመረ። እንደገና ከፍተኛ ተኩስ ተከፈተ። ህዝብ ወደ ቤቱ እየገባ በሩን መዝጋት ጀመረ። ሰው ወደ ገበያ እየመጣ ነበር ግን ሁሉም ሸሸ ቤጊ በጣም ተረበሸች ህዝቡም ጭንቅ ይታይበት ነበር ብለዋል አድማጮች ሌሎች የአይን ምስክሮችንና የመንግሥት ባለሥልጣናትን አስተያየት እንዳገኘን ወደፊት በዚህ ጉዳይ እንመለሳለን